ከ600 በላይ ስደተኞችን አሳፍራ ከሊቢያ ወደ አውሮፓ በመሻገር ላይ ሳለች የመስጠም አደጋ ከገጠማት ጀልባ ውስጥ ለጊዜው በሕይወት የተገኙት አራት መቶ ብቻ ናቸው። እስካሁን የ25 ስደተኞች መሞት የተረጋገጠ ሲሆን የሟቾች ቁጥር ከዚህ በላይ ሊጨምር እንደሚችል እንደሚጠብቅ የተባበሩት መንግስታት ድርጅት አስታውቋል። የሟቾች አስከሬን ወደ ጣሊያን የወደብ ከተማ ሲሲሊ መወሰዱ ተዘግቧል። በዚህ ጀልባ ተሳፍረው የሜዲትራኒያን ባህርን በማቋረጥ ወደ አውሮፓ ለመሻገር ሲሞክሩ አደጋ የገጠማቸውና በነፍሰ አድን ሰራተኞች ከሞት ያመለጡትም ጤናቸው መልካም አይደለም። ስደተኞቹን የመታደግ ስራ በመከንወል ላይ የሚገኘው ድንበር የለሽ የሐኪሞች ቡድን የጀርመን ቢሮ ኃላፊ ፍሎሪያን ቬስትፋል ስደተኞቹ አካላዊ ብቻ ሳይሆን ስነ ልቦናዊ ድጋፍ እንደሚያሻቸውም ተናግረዋል። በሜዲትራኒያን ባህርን በሚያቋርጡት ጀልባዎች ላይ ካገኘናቸው ሰዎች አብዛኞቹ የሰውነት ፈሳሻቸው ቀንሷል፣ የባህር በሽታም ይዟቸዋል። አንዳንዶቹ ከፍተኛ ጉዳት የደረሰባቸው ናቸው። ብዙዎቹ በሊቢያ በደረሰባቸው ጭቆናና ግርፋት ሰቀቀን ውስጥ ናቸው። አንዳንዶቹ የመንፈስ ሰቆቃ ውስጥ የሚገኙ በመሆኑ አካላዊ ብቻ ሳይሆን ስነ ልቦናዊ ድጋፍም ያሻቸዋል። በጀልባ ላይ ሳሉ ብቻ ሳይሆን ሲሲሊ ከደረሱ በኋላ አስፈላጊውን እገዛ እያደረግንላቸው ነው። በዚህ ሳምንት መጀመሪያ የደረሰው አደጋ አንድ ሺ ስደተኞች በሚያዝያ ወር በአንድ ሳምንት ከሞቱ በኋላ ትልቁ መሆኑ ነው። ከሊቢያ ወደብ ከስድስት መቶ በላይ ስደተኞችን ጭና ወደ አውሮጳ በመጓዝ ላይ የነበረችው ጀልባ ስትሰጥም የሞቱ ሰዎች ቁጥር አሁንም በውል አልታወቀም። በነፍስ አድን ስራው ላይ የተሰማሩት የአየርላንድ ባህር ኃይልም ሆነ ድንበሬለሽ የሐኪሞች ቡድን ሊጨምር እንደሚችል ስጋት አላቸው። ፍሎሪያን ቬስትፋል፣ 28 አባል ሀገራት ያሉት የአውሮጳ ህብረት የስደተኞቹን ህይወት ለመታደግ የሚያደርገው ጥረት መሻሻል ቢያሳይም በቂ እንዳልሆነ ግን ይናገራሉ። አሁን ከተከሰተው አደጋ የምንረዳው የፍለጋና ነፍስ አድን ስራው በቂ አለመሆኑን ነው። ካለፈው ግንቦት ወር ጀምሮ መሻሻል ቢኖርም መሻሻሉ ዝቅተኛ ነው። ከግንቦት በፊት በተግባር ምንም አይነት ጥረት አልነበረም። አሁን በአካባቢው በርካታ መርከቦች ተሰማርቷል። ይሁንና እንዳለመታደል ሆኖ በሚያሳዝን ሁኔታ በቂ አልሆነም። በጀልባዋ የተሳፈሩት ስደተኞች የነፍስ አድን መርከብ ተመልክተው ወደ አንድ ጎን በመሰብሰባቸው ጀልባዋ ሚዛኗን በመሳት የመገልበጥ አደጋ ገጥሟታል ተብሏል። በዓለም አቀፉ የስደተኞች ድርጅት መረጃ መሰረት በዚህ ዓመት ብቻ ከ2000 በላይ ስደተኞች የሜዲትራኒያን ባህርን በማቋረጥ ወደ አውሮጳ ለመሻገር ሲሞክሩ ህይወታቸውን አጥተዋል። የአውሮጳ ህብረት አባል ሀገራት የስደተኞቹን ነፍስ ለመታደግ የሚያደርጉት ጥረት አነስተኛ ነው እየተባለ በተደጋጋሚ ወቀሳ ይሰነዘራል። ከአርባ እስከ ሃምሳ ሰዎች ብቻ የመጫን አቅም ባላቸው ጀልባዎች ከመጠን በላይ ታጭቀው ወደ አውሮጳ ለመሻገር ከሚሞክሩትም ሆነ ህይወታቸውን ከሚያጡት ስደተኞች መካከል አፍሪቃውያን በብዛት ይገኛሉ። የአፍሪቃ መሪዎችና መንግስታት ጉዳዩን ለአውሮጳ ሀገራት በመተው ችላ ያሉት ይመስላል። በጉዳዩ ላይ በዶቼቬለ የፌስቡክ ማህበራዊ ድረ ገጽ አስተያየታቸውን የሰጡ ኢትዮጵያውያን አፍሪቃውያን ፖለቲከኞችን ለችግሩ ተጠያቂ ያደርጋሉ። አብይ አውቶ ፓርኮ የተባሉ የማህበራዊ ድረ ገጽ ተጠቃሚ የአፍሪቃ መሪዎች ለችግሩ ትኩረት ከመስጠት ይልቅ ህዝቡ ምን ሰርቶ ምን በልቶ አደረ ሳይሆን ምንያሴረ ነው በሚል የስልጣን ዘመናቸውን ለማርዘም ነው ሲሉ አስተያየታቸውን አስፍረዋል። ከአመት ዓመት እጅግ አስደንጋጭ የሆነ ስደት ነው በአፍሪካ የምናየው የሚሉት አሰፋ አዘነ የተባሉ የማኅበራዊ ድረገጽ ተጠቃሚ አፍሪካውያን መሪዎች የተወሰኑ ሀብታሞችን ይዘው እድገት እድገት ከማለት ውጪ ብዙሃኑን ያማከለ እድገት አይታይም። ለዚህም ነው አፍሪካውያን በተለይ ወጣቱ የበይ ተመልካች ስለሆነ ስደትን የመረጠው ሲሉ ተችተዋል።